ማህበራዊ መገናኛ ዘዴዎች ቅኝት የኢትዮጵያ የሶማሊያ የኬንያና የጅቡቲ መሪዎች በዚህ ሳምንት አጋማሽ መቅድሾ ሶማሊያ ውስጥ ባካሄዱት ጉባኤ ደፈጣ ተዋጊውን አሸባብን በተቀናጀ ዘመቻ ከሶማሊያ ጠራርጎ ለማስወጣት መስማማታቸውን አስታውቀዋል። መሪዎቹ በጉባኤያቸው ማብቂያ ባወጡት የጋራ መግለጫ በጋራ ዘመቻው ቡድኑን እያደኑ ለማጥፋት ስምምነት ላይ መድረሳቸውንም ገልጸዋል። ስምምነቱን በሚመለከት በማህበራዊ መገናኛ ዘዴዎች የተለያዩ አስተያየቶች ተሰንዝረዋል። የሰዎችን ክብር የሚነኩትንና ስድብ ያካተቱትን አስተያየቶች ወደ ጎን ትተን ከዚህ ውጭ የሆኑትን ስንቃኝ ኢብራሂም ሀሰን በፌስቡክ ያሰፈሩትን መልእክት እናገኛለን። ኢትዮጵያና ሶማሊያ አንድ ቤተሰብ ናቸው፣ ሰላም ለማውረድ የሚከናወነው ስራ ጥሩ ነው የሚል ነው። ኑረዲን ሁልጫፎ በምስራቅ አፍሪካ አዲስ የጂኦ ፖለቲካ አብዮት ያስፈልጋል፣ ኢትዮጵያ ደግሞ ይህን በበላይነት መምራት ይኖርባታል የሚል አስተያየት አለኝ ብለዋል። ኢቫንጀሊስት ቴዎድሮስ በሚል የፌስቡክ ስም የሰፈረ አስተያየት መተባበሩ ጥቅም እንዳለው ያጎላል። ምስራቅ አፍሪቃ አንድ እየሆነች ነው። አንድ ከሆን እንቆማለን፣ ከተከፋፈልን ግን እንወድቃለን ይላል። ጥሩ ነው ሲሉ አስተያየታቸውን የጀመሩት ኤፍሬም ከበደ በፌስቡክ ምክንያቱም፣ በማለት ይቀጥላሉ። ምክንያቱም የጎረቤት ሰላም ማጣት ለራስም አሳሳቢ ስለሆነ ካሉ በኋላ ነገር ግን ሀገራችን አሁን ምን ላይ ነች? ኢትዮጵያ ሀገራችን ዜጎች የሚፈናቀሉባት ቀን በቀን ሰው የሚገደልባት ዜጎች ላባቸውን ጠብ አድርገው ያፈሩት ሀብት በደቂቃ የሚወድምባት ቀሪው ዜጋ ደግሞ በፍርሃት የሚኖርባት ሀገር ሆናለች። ስለዚህ ቅድሚያ ለውስጥ ችግራችን ፖለቲካዊ መፍትሔ መስጠት ያስፈልገናል ሲሉ ሀሳባቸውን ደምድመዋል። አይን አለም ሺበሺ ደግሞ የራሷ አሮባት የሰው ታም ማስላለች ብለዋል። ጊዜን ኩሉ በሚል የፌስቡክ ስም ኤርትራ የታለች ፕሬዝዳንት ኢሳያስን ረስተዋል የሚል ጥያቄ አለ። ወልደ ማርያም መዝገቦም በፌስቡክ ኢሳያስ የትቀረ ለማስታወስ ብዬ ነው ብለዋል። የኢትዮጵያ፣ የኬንያ፣ የጅቡቲና የሶማሊያ መሪዎች በመቀድሾ ጉባኤያቸው የተስማሙበት የጋራ ዘመቻ ደቡብና ማዕከላዊ ሶማሊያ የሚገኙ የአልሸባብ ጠንካራ ይዞታዎች ላይ እንደሚያነጣጥር በጋራ መግለጫቸው አሳውቀዋል። ሰሞኑን በማህበራዊ መገናኛ ዘዴዎች ብዙ አስተያየቶች ከተንሸራሸሩባቸው ጉዳዮች መካከል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ስለተፈጠረው ቀውስ የሰጡት ማብራሪያና የቤተ ክርስቲያኗ ቅዱስ ሲኖዶስ አብይ የሰጡትን ማብራሪያ በመቃወም ያወጣው ባለስድስት ነጥብ መግለጫ ይገኙበታል። አብይ በዚህ ሳምንት በሰጡት ማብራሪያ የተፈጠረው ችግር ቀላልና በንግግር የሚፈታ ነው በማለት ለማግባባት የተደረጉ ሙከራዎች እንደነበሩም ተናግረው ነበረ። ይሁንና ቅዱስ ሲኖዶሱ ይህንን በቤተ ክርስቲያኗ አስተምሮ ውስጥ ጣልቃ እንደመግባትና የምታስተላልፋቸውን ሃይማኖታዊና ቀኖናዊ ውሳኔዎች ያላቸውን ውጤት ወደ ጎን የተወ ነው በማለት እንደ ተራ ግጭትና የግለሰቦች አለመግባባት አድርገው ማቅረባቸው ተገቢ አለመሆኑንም ገልጿል። በአብይ ማብራሪያና በሲኖዶሱ የተቃውሞ መግለጫ ላይ በማህበራዊ መገናኛ ዘዴዎች በርካታ አስተያየቶች ተሰጥተዋል። አብዛኛዎቹ ጽንፍ የያዙ ዘለፋ ያመዘነባቸውና ጥላቻዎችን የሚነዙ ናቸው። ከዚህ ከጸዱት፣ በጣት ከሚቆጠሩት አስተያየቶች የሚከተሉትን ሀሳቦች አግኝተናል። ጥቁር ሰው በፌስቡክ የጎሳ ፖለቲካችን ፍሬ መስጠት ጀምሯል። የዘር ፖለቲካችን በዚህ ከቀጠለ ሀገርና ሃይማኖትም ሊያሳጣን ይችላል የሃይማኖት አባቶች ከዚህ የመበላላት ፖለቲካ ራሳቸውን አርቀው ህዝቡን ይመልሳሉ ብለን ስንጠብቅ እነሱም በአስር ጣታቸው ተዘፈቁበት፣ ብለዋል። አብደታ ራርሳ ደግሞ በሃይማኖትም ሆነ በፖለቲካ የህዝብ ጥያቄ ከታፈነ ይዋል ይደር እንጂ አፈናውን ፈንቅሎ መፈንዳቱ አይቀሬ ነው መራራ እውነት በማለት ባጭሩ ሀሳባቸውን አስቀምጠዋል። ስዩም ስለሺ ማሳሰቢያ ያላቸው በእምነት ጉዳይ ባትገቡ ይበጃል፣ ውዝግብ ቢቀሰቀስ መከላከያ የሚያቆመው ጉዳይ አይደለም፣ ህዝባችን ለሃይማኖቱ ቀናይ መሆኑን አትዘንጉ ይላል። ወርቁ በዳዳ ዋቅቶላ ዘለግ ያለ አስተያየት ሰጥተዋል። ሀሳባቸው አጠር ብሎ ሲቀርብ እኔ ስለ ሹመቱ ሀሳብ መስጠት አልፈልግም። የቤተ ክርስቲያኗ የውስጥ ጉዳይ ስለሆነ ቤተ ክርስቲያኗ ራሷ መፍታት አለባት ብዬ አምናለሁ። ነገር ግን መብት መጠየቅና አልፈጸም ካለ በሕጉና በደንቡ መብትን ማስከበር ወንጀል ሆኖ መታየት የለበትም። ግብዝ ግለሰቦች የተፈጠረውን ቀዳዳ እንደ መልካም አጋጣሚ ተጠቅመው የፖለቲካ ፍላጎታቸውን በሃይማኖት ጥላ ስር እያራመዱ ይገኛሉ። በመሆኑም ቆም ተብሎ በእርጋታ መፍትሄ ካልተቀመጠለት ኋላ ለመፍታት እጅጉን ሊያስቸግር ይችላል። ሚዲያዎችም ገለልተኛና ሚዛናዊ መሆን አልቻሉም። ይህም ሌላ ፈተና ነው። በአጠቃላይ ይህ ጉዳይ በዘመቻ በውግዘት፣ በግዞትና በእልህ እንደማይፈታ ግን መናገር እፈልጋለሁ ሲሉ ሀሳባቸውን አጠቃለዋል። የቡልጋሪያ ማዞሪያው ወርቅነህ ጌትዬ እግዚአብሔር ቢዘገይም የሚቀድመው የለም የሚል መልእክታቸውን አስፍረዋል። ሙሄ ወረባቦ ኢትዮጵያንና ህዝቦቿን ይጠብቅልን አላህ ይርዳችሁ ሲሉ መልካም ምኞታቸውን ገልጸዋል። ከጥቂት ቀናት ወዲህ በሰፊው መነጋገሪያ የነበረው ሌላው ሰሞነኛ ጉዳይ ያለፈው ዓመት የ12ተኛ ክፍል ብሔራዊ ፈተና ውጤት ነው። የ2014 ዓ ምት የ12ተኛ ክፍል መልቀቂያ ፈተናን ከወሰዱት ተማሪዎች መካከል ከግማሽ በላይ ውጤት ያስመዘገቡት 3.3 በመቶ ብቻ መሆናቸው ሲያነጋግር ከርሟል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ፈተናውን መወሰድ ከቻሉት 896520 ተማሪዎች ከ50 በመቶ በላይ ውጤት ያመጡት 29909 ብቻ መሆናቸውን ተናግረዋል። ሚኒስትሩ ራሳቸው አስደንጋጭ ባሉት በዚህ ውጤት ላይ በማህበራዊ መገናኛ ዘዴዎች የተለያዩ አስተያየቶች ተሰጥተዋል። ሳንኩራኤ ገበየሁ በፌስቡክ አዲሱ የፈተና ስርዓት ትክክለኛ አካሄድ ነው በማለት ለፈተናው አሰጣጥ ድጋፋቸውን ሲገልጹ፣ ኪሩቤል የማንም የፈተና አሰጣጡ ጥሩ ነው፣ ምክንያቱም በሁለት እግሩ የሚራመድ ትውልድ ለመፍጠር ያስችላል ብለዋል። በጣም ደስ ይላል። ሰው የልፋቱን ማጨድ መጀመሩ ታሪካዊ ነው ያሉት ደግሞ ወግደረስ በዛ ናቸው። አሁን ገና ለትምህርት ጥራት ጥሩ ስራ እየተሰራ ነው። ዲግሪ ከረሜላ አይደለም ዝም ብሎ የሚሰጠው አሪፍ ነው፣ ሚኒስትራችን ተመቸኝ፣ ሁሉም እንደ ስራው ያገኛል ያሉት ጌች ኪንግ ናቸው። በፌስቡክ ሳዳ ጀማል ችግሩ ተማሪ አይደለም፣ ያለ መፍትሄ የተማሩ ተማሪዎች አሉ። ደጋግመው ቢጠይቁም መፍትሄ ያላገኙት እነዚህ ተማሪዎች ለምን ወደቁ ይባላል? እስኪ ገጠር ውስጥ ያሉ ትምህርት ቤቶችን ፈትሹ ሲሉ ሀሳባቸውን አጠቃለዋል። በላይነ ሰደቦ የትምህርት ጥራትን ለማረጋገጥ ፈተና ማክበድ ብቻ ሳይሆን ለተማሪ መጽሐፍ ማሟላት፣ ለአስተማሪ በቂ ዝግጅት እንዲያደርግ ድጋፍ መደረግ አለበት። ይህ ሳይሆን የትምህርት ጥራትን ማረጋገጥ ከባድ ነው ሲሉ ጉድለቶችን ጠቁመዋል። ዘማን ሱባለው ንጉሴ ደግሞ ውጤቱን ያዩበት መንገድ ሌላ ነው። ሰውየው ከየት መጀመር እንዳለበት ያወቀ አይመስለኝም። የጀመረው ካናቱ ነው። ስር ነቀል ለውጥ እንዲመጣ ካስፈለገ እውነትም ከልቡ ስለ ትምህርት ጥራት ከተጨነቀ መጀመር የነበረበት ከመነሻው ነው። በዚህ የተነሳም ለውጡም እንደ ለውጥ ላይመዘገብለት ይችላል። ከ890 ሺህ በላይ ተማሪ አስፈትኖ 30 ሺህ ብቻ ካለፈ ለወደቀው እጅግ በርካታ ለሆነውም መፍትሄ መፈለግ አለበት። ትልቅ እውቀት የሚጠይቀው እዚህ ጋ ነው ሲሉ የበኩላቸውን አስተያየት አቅርበዋል። ሚኒስትሩ ከ50 በመቶ በታች ያመጡ ተማሪዎች የአገሪቱን ዩኒቨርሲቲዎች የመቀበል አቅምን ከግንዛቤ ውስጥ በማስገባት የተሻለ ውጤት ያመጡት ተመርጠው ወደ ዩኒቨርስቲዎች እንዲገቡና ደካማ ውጤት ያስመዘገቡባቸውን የትምህርት አይነቶች ለአንድ ዓመት በዩኒቨርሲቲዎች ውስጥ እንዲማሩ ተደርጎ የሚሰጣቸውን የመመዘኛ ፈተና የሚያልፉ ከሆነ የአንድ ዓመት የዩኒቨርሲቲ ትምህርታቸውን ይጀምራሉ ብለዋል። ሰሞኑን አነጋጋሪ በነበሩ ሶስት ጉዳዮች ላይ በማህበራዊ መገናኛ ዘዴዎች የተሰጡ አስተያየቶችን ከሞላ ጎደል ያስቃኘን የዛሬው ዝግጅታችን በዚሁ አብቅቷል። ሂሩት መለሰ ነኝ። ደህና ቆዩን።